በሽብር ወንጀል ተከሶ በቂሊንጦ ማረሚያ ቤት በእስር ላይ የሚገኘው የጎንደር ዩኒቨርሲቲ መምህር ጌታ አስራደ ከእስር እንዲፈታ ቤተሰቦቹ ተማጽነዋል። ሌሎች እስረኞች በምህረት እየተለቀቁ፣ በተመሳሳይ መዝገብ የተከሰሱ እስረኞች ግን አሁንም ድረስ ጨለማ ቤት ውስጥ ተዘግቶባቸው ይገኛሉ ብለዋል የመምህር ጌታ አስራደ ጠበቃ አቶ አለልኝ ምህረቱ። ይቅርታው ለሁሉም እኩል ሊሰጥ ይገባል ብለው ለፍርድ ቤትና ለጠቅላይ አቃቢ ህግ አቤቱታ ማቅረባቸውን ተናግረዋል። ሲሆን ግርማ ቤተሰቦቹ ስለ መምህሩ ለአሜሪካ ድምፅ እንደተናገሩት መምህር ጌታ አስራደ ከመታሰሩ በፊት በጎንደር ዩኒቨርሲቲ መምህር ነበር። ሰላሳ አምስት ዓመቱ ሲሆን ባለትዳርና የሁለት ህጻናት ልጆችም አባት ነው። በ2009 ዓ ም ሲታሰር የቀረበበት ክስ 17 ሰዎች በተከሰሱበት መዝገብ ሲሆን ከግንቦት ሰባት ድርጅት ጋራ በመሆን አደራጅታችኋል የሚል ነበር። በአሁኑ ሰዓት በጎንደር ከተማ እንደምትገኝ የገለጸችልን ባለቤቱ ወይዘሮ ጥሩወርቅ ተረፈ ባለቤቷ የታሰረው ባልሰራው ወንጀል ነው ትላለች። ገዳ ማስጣራ ገዳ የሚባል ቦታ ስሄድ ነው መንገድ ላይ ተከትለው የያዙት። ጌታ በጣም ነው በጣም የስራ ሰው ነው በጣም ንድሜ ጭንቅላት ያለው በጣም ብዙ መስራት ነው። እና ምንም አይነት ፖለቲካ ውስጥም ሳይገባ በግፍ የተያዘ እንዱ በቃ ዝም ብሎ መያዙ በራሱ ስራ ነው። ወይዘሮ ጥሩ ወርቅ፣ አሁን ደግሞ መንግስት ሁኔታዎች ይስተካከላሉ ብሎ እስረኛ ሲፈታ አብረው በአንድ መዝገብ ከተከሰሱ ሰዎች ሰባቱ ሲፈቱ ባለቤቷን ጨምሮ አስሩ ግን ቂሊንጦ ማረሚያ ቤት ጨለማ ቤት ውስጥ መግባታቸውን ትናገራለች። ሳምንት አካባቢ ማለት ነው። በሶስት እና በአራት አካባቢ ልጆችን ይዤ የሰማንያ አምስት አመት አዛውንት አባት እና እናት አሉት እንደ አባትየውን በቃ ልጆን አሳይኝ ሳልሞት ልጅ ልየው ምናምን እያለች እንድሰቀኝ ሄድን ይዣቸው አናሳይም ብለው ከልክለው ነበር ለሁለት ቀን ቂሊንጦ። ባለፈው የሆነ ግርግር ነበር እስረኞች ላይ ማለት ነው እና ልጆችን በጣም ትንስሉ ልጆች ታሞ ተመልሼ አምስት ቀን ከስድስት ቀን በፊት ከወስሳ ሳቸው ጌታንም አላየሁም። አባትየውም ወደ ገጠር ተመልሰዋል። ዛሬ ነው ገና ሰው ገብቶ እዛ ቤተሰብ ደውዬ ይነሰው አድርጌና ሄደን መጠየቁ በራሱ አስቸጋሪ ነው ብኛል። ልጆቹን ይዤ በትራንስፖርት ነው ነው ስራ ለቅቄ ቤትም በቤትኝ ባለውበት ሰዓት ነው ጌታዬ ታሰረ። ምንም ታስበው እና በጣም አስቸጋሪ ነው

አባልነህ ተብሎ ያው አመት ተመንፈቅ አለፈው ይሰቃያል ይሉኛል። እኔም በእርጅና ጥላ ነኝ አለሁ። የሰማኒያ ሁለት አመት አረጀ ነኝ አስላለሁ። ዝም ብዬን የምናውቃለ እሱ ነገር እና በጣም ያሳዝነኛል። እያለቀስኩ አለሁ። ለማየት አልሞከሩም። ማነው ጨለማ ነው የታሰረ አስገባችሁም እያሉ ሩቅ ነኝ አለሁበትም። ደም ጎንደር ነኝ። ደብረ ታቦር እንኳን ሩቃችን ነው። ወደ ሰማንያ ኪሎ ሜትር ይሆናል። ደብረ ታቦር ዴ በአዲስ አበባ ወደ ስድስት መቶ ሜትር ይሆናል። ያን ሁሉ አለፍቼ አታውም ተብለና አምራ ተመለስ። ዝም እያዝናለሁ። ወንጀል ሰርቶም በሆነ እንደ ሳይመሰከርበት ሳይከሰስ በጨለማ ውስጥ ገብተ የማቀቃ ይሉኛል። ለምጃ አለቅሳለሁ። ስንት ልጅ አሉት? ልጆችማ ነበሩኝ። እሱ አንድ ጎንደር አለ ደግሞ እንዲያውም የሚደንቀው ነገር እጅ አስተማራት ሙሉ ቀን ትባል ነበረ። ትንሹ ስለዚሁ አስተምሬ አስራ ሁለተኛ ጨርሳ እሱ ደግሞ ሰሜን ጎንደር ሲያስተምራት እሱ ታሰረ ሄደ ተብሎ እንዲፎነ ቢባል ተደና አቅጣሳል

በሞትኩ ጥሩ ነበረ እና መንግስትማ፣ ዛሬ ተስፋ አድርጌ ነበረ እንዲያ የተሻለ ሆኖ ብዙ ሙላ ሲፈታ፣ እሱ ቀረብኝ እንጂ የሚፈቱልኝ ቢሆንማ እኔማ በጣም ያለው ከደስታችሁ በሞትኩ ጥሩ ነበር። መምህር ጌታ አስራደር ሲታሰር ስድስት ወር የነበረች ልጁ አሁን ሁለት አመት እንደሆናት የገለጸችልን ባለቤት ወይዘሮ ጥሮ ወርቅ የመጀመሪያ ልጃቸው ደግሞ ሰባት አመቷ ነው ብላለች። በፊት ይኖሩበት ከነበረው ወረዳ ቤታቸውን ሸጠው ወደ ጎንደር በመዛወራቸው አሁን ስራ እንደሌላት ሁለት ህጻናት ልጆቿን ይዛ በችግር ላይ መሆኗን ትናገራለች። ደካማ እናትና አባቱን የሚጦራቸው ባለመኖሩም ከፍተኛ መከራ እንደወረደባቸው ገልጻለች። ሌሎች ያገኙት ፍትህ ለእኛም ይሰጠን ስትል ትጠይቃለች። ጌታ የሚያውቀው ሰው እነሱ ላውቀ ስላሉ በጣም ብዙ መስራት የሚችል በጣም ለሰው ክብር ያለው ደስ ምር ልጅ ነው በቃ እና ይህ ትቢት ሰጠው አማራ ክልል ያሉ ባለስልጣናት ቢጠይቁ ፌዴራል ላይ ሂዶ ቢጠይቁለት። ምክንያቱም እሱ ብቻ ሳይሆን ሌሎችም እንደዚሁ ካሱ ጋር እንደቦክ የተፈጸሙ ሌሎች ምረት ተደርጎላቸው አንድ የሚወጣበት አንድ የሚቀርበት ነገር ባይኖር አስባቢነት ባይኖር ፍትህ ቢኖር በቃ ለአማራ ክልል ባለስልጣን፣ ምክንያቱም ስልጣን ላይ ተቀምጠው አማራ በመሆን ብቻ ልጆች እየተሰቃዩ ነው። ልጆች ትምህርት ቤት ደርሶ ሲመሩ የአባታቸውን ፎቶግራፍ ሲስሙ በጣም ብዙ ነገር ነው የሚሰማሽ። የወለደ ሰው ነው የሚያውቀው። የልጅ ልጅ አባቱ ምን ያህል እንደሚወድ የወለደ ሰው ያውቃል። በተለይ አባት ያውቀዋል። ሁለተኛ ማስተላለፍ የምፈልገው ለጠቅላይ ሚኒስትር ዶክተር አብይ ነው። እሱን ትንካለ ብዙ ነገሮች እየተሰባሰ ነው አገሪቱ እየተረጋጋች ነው እና በፊት እንዲ ለተያዙ እስረኞች ምረት ምንትን ስሳት ነው ተቋርጦ የሚንጠቀቁበት ምክንያት ቢኖር ማረሚያ ቤት ያለው ነገር ያስጠላል። እኔ ትንሽ እስረኛ እየተለቀቀ ባለበት ሰዓት ለማክፍል መዘጋት ማለት በጣም ለህን ዲናሚ ይከብዳል እና ይህን ነቀርሳ ለጠቅላይ ሚኒስትሩ እንደው በቃ ፍትህ ቢኖር ፖለቲካዎች ሳይገቡ አማራ በመሆናቸው ብቻ እየተሰቃዩ ነው ያሉ ጌታም ሆነ ሌሎቹ አሁን አስራ ሁለት ከእሱ ጋር ያሉ አሉ። ኬንያ ውስጥ ያሉ ኢትዮጵያውያን ተለቀዋል። ሱዳን ሱዳንም ያሉ በአንድ ቀን ነው አንድ ሺ አራት መቶ ሱዳን ያሉ እስረኞች የተለቀቁ እና እኛ እንኳን የሚገርስ ነገር በሶስት ወር በአራት ወር እንኳ ከመቶ አስር በላይ እስረኛ እንኳን መልቀቅ አይችሉም። ይሄ ምንድን ነው? ያለ ፍትህ በቃ ለጌታ ፍትህ ሰጠው። ጌታ የቤተክርስቲያን ያሉ ነው እና ፍትህ ስትሽ ለልጆችም በጌታም በቃ እንዲሰጠው ነው ምስ የመምህር ጌታ ስራደና የሌሎቹ ተከሳሾች ጠበቃ አቶ አለልኝ ምህረቱ በበኩላቸው መንግስት በሀገሪቱ ውስጥ የተፈጠረውን ቀውስ ለማብረድ ወሰድኩት ባለው እርምጃ የተሰጠው የይቅርታና የምህረት መብት ለሁሉም ዜጎች እኩል ሊሰጥ ይገባል ሲሉ እስረኞቹ ከእስር እንዲለቀቁ ለፍርድ ቤትና ለጠቅላይ አቃቤ ህግ አቤቱታ አቅርበው ምላሽ እየተጠባበቁ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።